የአሜሪካ ድምጽ ራዲዮ ጣቢያ ነው። በ በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቨርችዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 30 2014 ዓመተ ምህረት ምሽት ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች። ዛሬ ምሽት በዚህ ሳምንት የዋለውን የፕሬስ ነጻነት ቀንን ምክንያት በማድረግ የተቀናበረ መሰናዶ ይዘናል። ለሲፒጄ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። መንግሥት እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ሕጋዊ ነገር ነው ወይ የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀጭዝ ነው ወይ ብሎ ማየት ተገቢ ነው። ትክክል ነው። ቀደም ብለው የሰማችኋቸው የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩዊንታልን ሲሆን ተከትለው የሰማችኋቸው ደግሞ በሚሲሲፒ ዩኒቨርስቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነን ነው። ከዜና ቀጥሎ ሙሉ ዝግጅቱ ይቀርባል። እነዚህን ይዘን ከእናንተ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። ፕሮግራማችንን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም ልታደምጡ ትችላላችሁ። የማስተናግዳችሁ ቆንጂት ታየ ነኝ። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት፣ ጤና ስጥልኝ አድማጮች። ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። በካሜሮን ዓለም አቀፍ የቀይ መስቀል ቀን የሰራተኞች ደህንነትን በማሰብ ተከበረ። በዛሬው እለት ታስቦ የዋለውን ዓለም አቀፉን የቀይ መስቀልን ቀን በካሜሮን በመቶዎች የሚቆጠሩ የተቋሙ ሰራተኞች በማዕከላዊ አፍሪካ ያሉ ማህበረሰቦች ጥበቃ እንዲደረግላቸው በመጠየቅ ተንቀሳቅሰዋል። ምንም እንኳን እስካሁን ድረስ የተመዘገበ ሞት ባይኖርም የዓለም አቀፉ የቀይ መስቀል ሰራተኞች ለቦኮ ሀራም የሽብር ጥቃት እንዲሁም ድብደባ የተጋለጡ መሆናቸውን የረድኤት ሰራተኞች ይናገራሉ። የካሜሮን መንግስት በማዕከላዊ አፍሪካ ግዛት ውስጥ የቀይ መስቀል ሰራተኞች ከፍተኛ ሚና አላቸው ያለ ሲሆን በአካባቢው በተገንጣዮች ሳቢያ በተፈጠረ ቀውስ በሽሽት ላይ የሚገኙ 750 ሺህ ሰዎች በቄ መስቀል ድጋፍ ማግኘታቸው ታውቋል። የዓለም አቀፉ የቄ መስቀል ሰራተኞች በናይጄሪያ፣ ቻድ ና ካሜሩን በቦኮ ሀራም ሽብር ከቀያቸው ተፈናቅለው በሽሽት ላይ ያሉ 3 ሚሊዮን ሰዎችንም አግዘዋል። ሶሪያ በዩክሬን ጦርነት ምክንያት የእርዳታ እጥረት ተጋረጠባት። ሁለት ወራትን ያስቆጠረው የዩክሬኑ ጦርነት ሶሪያን ጨምሮ በዓለም ዙሪያ ከፍተኛ የሆነ የሰብአዊ እርዳታ ቀውስን አስከትሏል። ከፍተኛ የሆነ የሰብአዊ እርዳታ ድጋፍን የምትሻው ሶሪያን በዓለም አቀፉ የምግብ ዋጋ መጨመር አደጋ ተጋርጦባታል። የተባበሩት መንግስታት ድርጅት የምግብ እርዳታ ተቋምና ሌሎች የረድኤት ድርጅቶችም እየጨመረ የመጣውን ዋጋ ለመቋቋም ሲሉ የሚያደርጉትን እርዳታ እንደሚቀንሱ አስታውቀዋል። ይህ ዜና የተሰማው በሶሪያ በየአመቱ የሚካሄደውና ከጊዜ ወደ ጊዜ የእርዳታ ድጋፉ እየቀነሰ ከመጣው የለጋሾች ስብሰባ በፊት ነው። ዓለም ወደ ሌሎች ግጭቶች ፊቱን ሲያዞር ሶሪያ ሌላ የተዘነጋች ቀውስ ሆናለች ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ጸሐፊ ጆይስ ሱያ ከሳምንት በፊት ያስታወቁ ሲሆን በሰሜን ምዕራብ ሶሪያ አራት ነጥብ አንድ ሚሊዮን ህዝብ እርዳታ እንደሚሻም አስታውቀዋል። ብዙዎች ይሄ ሁኔታ በመጮሀም ላይ ሩሲያ ወደ ሶሪያ የሚገባ ረድኤት በሙሉ በሩሲያ ደጋፊ ሀገራት በኩል እንዲያርፍ ልታደርግ ስለምትችል ቀውሱ ሊባባስ ይችላል ሲሉ ይሰጋሉ። አድማጮች፣ ይህ ዜና የተላለፈላችሁ የሚገኘው ከአሜሪካ ድምጽ ዋሽንግተን ዲሲ ነው። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ በዛሬው ዕለት በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ተጽዕኖ ከሚያሳርፉት ከቡድን ሰባት አባል ሀገራት ጋር ይወያያሉ። የብሪታንያ፣ ካናዳ፣ ፈረንሳይ፣ ጃፓን፣ ጣሊያን፣ ጀርመንና ዩናይትድ ስቴትስ መሪዎች በዚህ አመት በየካቲት ወር ዩክሬን ወደ ጦርነት ከገባች በኋላ ድጋፋቸውን ሲያሳዩ ቆይቷል። ከዚህ በተጨማሪም ሀገራቱ በቢሊዮን ዶላሮችንም ወደ ዩክሬን በመላክ ወታደራዊ ድጋፋቸውን አሳይተዋል። ዛሬ በሚካሄደው የአባል ሀገራቱ ስብሰባም ሩሲያ ሶቪየት ሕብረት ናዚ ጀርመንን ያሸነፈችበትን 77ተኛውን የድል በዓልን ለማክበር በዋዜማው ላይ በምትገኝበት ነው። ይህ የድል በዓል በመላው ሩሲያ በየዓመቱ በከፍተኛ ወታደራዊ ትዕይንት ይከበራል። ይህን ተከትሎም የዩክሬን ባለስልጣናት ሩሲያ ነገ ሰኞ የድል በዓሏን አክብራ ስታበቃ ከባድ የቦንብ ጥቃት ልታደርስ ትችላለች ሲሉ አስጠንቅቀዋል። ትላንት ማምሻውን ዘለንስኪ በካርኬቭ በሚገኘው የዝነኛው ገጣሚና ፈላስፋ ሪሆሪ ስኮቮሮዳ ስም የተሰየመውን ሚዚየም ላይ ሩሲያ ያደረሰችውን ጥቃት አውግዘዋል። የዩክሬን ባለስልጣናት ሰኞ እለት ሩሲያ በምስራቂያዊ ዩክሬን ውስጥ በሚገኝ አንድ ትምህርት ቤት ላይ በፈጸመችው ጥቃት ስልሳ ሰዎች መገደላቸውን ገልጸዋል። በቦታው ሌሎች ሰላሳ ሰዎችን ማዳን የተቻለ ሲሆን ተጨማሪ ሁለት አስክሬኖች ተገኝተዋል። በኪየቭ የምትገኘው የአሜሪካ ድምጽ ዘጋቢ አና ቼንኮቫ በማሪፖል የብረት ፋብሪካ ተከበው የነበሩ ሁሉም ሴቶች፣ ህጻናትና አዛውንቶች ቦታውን ለቀው መሄዳቸውን ዘግባለች። ይሁን እንጂ የነፍስ አድን ጥረቱን ከአለም አቀፍ የቀይ መስቀል ድርጅት ጋር በመሆን እየመራ የሚገኘው የተባበሩት መንግስታት ድርጅት እስካሁን ድረስ የተልእኮውን ማብቃት አላረጋገጠም። የዩናይትድ ስቴትስ ቀዳማዊ እመቤት ጂል ባይደን ዛሬ በድንገተኛ ጉብኝት ዩክሬን ገብተዋል። ቀዳማዊት እመቤቷ ከዩክሬን ቀዳማዊ እመቤት ኦሌና ዘለንስኪ ጋር ከሩሲያ ቦምብ ጣይ አውሮፕላኖች ጥቃት በመጠለያነት እያገለገለ በሚገኝ አንድ ትምህርት ቤት ውስጥ ተገናኝተዋል። ጂል ባይደን የስሎቫክና የዩክሬንን ድንበር ተሻግረው በደቡብ ምዕራብ ዩክሬን ከተማ ኡዞርድ ተገኝተዋል። የአርባ አራት አመቷ የዘለንስኪ ባለቤት ቀዳማዊ እመቤት ኦሌና ጦርነቱ ከተጀመረ አንስቶ ላለፉት አስር ሳምንታት ከሁለት ልጆቻቸው ጋር በተጠለሉበት ትምህርት ቤት ውስጥ በመገኘት ነው ጂል የጎበኟቸው። በሌላ የተያያዘ ዜና በምስራቃዊ ዩክሬን ሩሲያ በፈጸመችው የቦምብ ጥቃት በትምህርት ቤት ውስጥ ተጠልለው የነበሩ ዘጠና ሰዎች ሞተው ሊሆን እንደሚችል ተፈርቷል። ከፍተኛ የሆነ ጦርነት እየተካሄደ ባለበት የሉሃንስክ አውራጃ አስተዳዳሪ ከቢልሆርቪስካ ሰላሳ ሰዎችን ማዳን ቢቻልም ሌሎቹ ትምህርት ቤቶች ግን ሙሉ ለሙሉ ከባድ ጉዳት ደርሶባቸው ሊሆን እንደሚችልም ጠቁመዋል። በመጨረሻም ጆን ሊ የሆንግ ኮንግ መሪ ሆነው ተመረጡ። በሆንግ ኮንግ በተካሄደው ምርጫ ጆን ሊ 99 በመቶ የቤጂንግ ምርጫ ኮሚቴን ድምፅን በማግኘት ተመርጠዋል። ዛሬ ጠዋት በተካሄደው ምርጫም ጆን ሊ በ1416 ድምፅ የተመረጡ ሲሆን ይህም ለማሸነፍ ከሚያስፈልጋቸው ድምጽ በሰባት መቶ ሀምሳ አንድ የላቀ ነው። በምርጫው ውስጥ ብቸኛ ተወዳዳሪ የነበሩት ጆን ሊ በተለይም ባለፈው ወር ላይ የቤጂንግን ይሁንታ ማግኘታቸው ከተረጋገጠ በኋላ ማሸነፋቸው የታወቀ ነበር። ሊ ከአሁኗ መሪ ኬሪ ላም እንደ አውሮፓውያን አቆጣጠር በመጪው ሀምሌ አንድ ሁለት ሺ ሀያ ሁለት ዓመተ ምሕረት ስልጣን ይረከባሉ። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። እደንገረመው ከዋሽንግተን ዲሲ እያደመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ1925 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ የሚተላለፈውን የእሁድ ሚያዚያ 30 ፕሮግራማችንን ነው። ከአየር ሞገድ አድራሻችን ተጨማሪ በዌብሳይታችን ላይም ታገኙናላችሁ። የፕሬስ ነፃነት ቀዳሚው የምሽቱ ቅንብራችን ርዕስ ይሆናል። ሌላው የምሽቱ ዝግጅታችን ደግሞ ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘ እህለት የሚሰማ ስሜት ነው የሚሰማ። የዛሬ ሰላሳ ሰባት አመት ማለት ነው። ከእድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ወዳጆች ያፈራህበት፣ ሰዎች ያደነክበት፣ ከኢትዮጵያ አድማጮቻችን ጋራ ቆረኝት ያረክበት፣ በፍቅር የወደክበት መስሪያ ቤት ነው። የበርካታ አመታት የስራ ባልደረባችን ትዝታ በላቸውን ድምጽ ነው የሰማችሁት። ላለፉት ሁለት አመታት ግድም የክፍሉ ኃላፊ ጭምር በመሆን አገልግላለች። ከ ሰላሳ ሰባት አመታት አገልግሎት በኋላ በመጨረሻው የስራ ቀኗ በነበረን ቆይታ ስለ ጋዜጠኝነት ሙያና ስለ ህይወት መንገዷ አወያይ ተናታል። ቆየት ብሎ ይቀርባል። አሁን ወደ ቀዳሚው ዝግጅት እንለፍ። በኢትዮጵያ በጋዜጠኞች ላይ የሚፈጸም የዘፈቀደ እስርና በአግባቡ የፍርድ ሂደት አለማግኘት ከአራት ዓመታት በፊት በሀገሪቱ መሻሻል አሳይቶ የነበረውን የፕሬስ ነጻነት ዳግም እንዲያሽቆለቁል እንዳደረገው በዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም በሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩዊንታል ለአሜሪካ ድምፅ ተናግረዋል። ትክክለኛ መረጃን ለሕዝብ የሚያደርሱ ሚዲያዎች አለመኖር ሕዝቡን ለሐሰተኛ መረጃዎች ያጋልጣል ሲሉም አስጠንቅቀዋል። በእነዚህና በተያያዥ ጉዳዮች ዙሪያ ከአንጀላ ኩዊንታል ጋር ቆይታ ያደረገችው ስመኝሽ የቆየነች ቀጥሎ ይቀርባል። እንደ አውሮፓያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ሚዲያ ብዙ የተስፋ ጭላንጭሎች ነበሩ። ጋዜጠኞች ከእስር ተለቀው፣ በውጪ ሰሩ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገር መመለስ ችለውና አንዳንድ አፋኝ ህጎችን የማሻሻል ጥረቶች ተደርገው ነበር። ከአራት ዓመት በኋላ ግን ይሄ መሻሻል በከፍተኛ ሁኔታ አሽቆልቁሎ እርስዎ የሚሰሩበት ተቋም ኢትዮጵያ በአፍሪካ ሶስተኛ ደረጃ አሳሪ መሆኗን የሚገልጽ ሪፖርት አውጥቷል። አሁን የኢትዮጵያ ሚዲያ የሚገኝበትን ሁኔታ በአጠቃላይ እንዴት ይገልጹታል? ያስተዋልነው ነገር በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የሚታሰሩ ጋዜጠኞች ቁጥር መጨመሩን ነው። በእርግጥ የአስቸኳይ ጊዜ አዋጁ ከተነሳ በኋላ ብዙዎቹ ጋዜጠኞች ተፈትተዋል። በአሁኑ ወቅት የሚያሳስቡን በእስር የቀሩ ለኦሮሚያ የዜና ትስስር ተቋም የሚሰሩ ሁለት ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆኖም ሌሎች ታስረው የነበሩ ጋዜጠኞች ተፈተዋል ማለት ለእነሱ ሁሉ ነገር አብቅቷል ማለት አይደለም። ምክንያቱም አንዳንዶቹ አሁንም ክሳቸው አልተነሳም። ስለዚህ የኢትዮጵያ መንግስትን የምንጠይቀው ክሳቸውን ውድቅ እንዲያደርግ ነው። ወደ ኤርትራ ሄድና ኤርትራ በዓለም ላይ ከፍተኛ ቅድመ ምርመራ ከሚደረግባቸው አገሮች የመጀመሪዋ እንደሆነች እና ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ጋዜጠኞችን በማሰር ቀዳሚዋ እንደሆነች የሲፒጂ ሪፖርት ያሳያል። ሰዎች በምንድን ነው መረጃው የሚያገኙት? ቅድመ ምርመራ የሚደረግበት ሀገር የሚለውን አስቀድመን ስናይ፣ እንደሚታወቀው ኤርትራውያን ያን ያህል የተስፋፋ ሚዲያ የላቸውም። ያላቸው የመንግስት መገናኛ ብዙኃን ነው። የኢንተርኔት ስርጭቱ ራሱ ጥሩ የሚባል አይደለም። ስለዚህ ገለልተኛ ሚዲያ ማግኘት በጣም አስቸጋሪ ነው። በእርግጥ በውጭ ሀገር ለሚኖሩት የተለየ ሁኔታ ነው ያለው። የተወሰነ ገለልተኛ ሚዲያዎች ከውጭ ሆነው ወደ ኤርትራ ለማሰራጨት ይሞክራሉ። ግን ያለመታደል ሆኖ የሚገባውና የሚወጣው መረጃ እጅግ የተገደበ ነው። ወደ ኢትዮጵያ መለስ እንበልና በኢትዮጵያ ጋዜጠኞች ላይ ስለሚፈጸም የዘፈቀደ እስርና ተገቢውን ፍርድ ያለማግኘት ሁኔታ እናንሳ። ይሄ ምን ያክል አሳሳቢ ነው? ለሲፒጄ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትእዛዝ የሚታሰሩ መሆናቸው ነው። ይህንም ባለፉት አስራ ስምንት ወራት ውስጥ በተደጋጋሚ ያየነው ነገር ሲሆን በተለይም ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች ይያዛሉ፣ ይታሰራሉ ግን ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነገር ነው። ዓለም አቀፍ ሕጉ ማንኛውም ሰው ተገቢውን ፍትህ እንዲያገኝ አግባብነት ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም። እንግዲህ ቀደም ሲል በነበረው ሁኔታ ጋዜጠኞች የሚፈሩት ከመንግስት የሚደርሰውን ጥቃትና አፋኝ ህጎች ነበር። አሁን አሁን ግን ጋዜጠኞች ካልታወቁ ቡድኖችም ጥቃት ይደርስባቸዋል። በተለያዩ አካባቢዎች ያሉ ታጣቂዎች፣ ግለሰቦች ጋዜጠኞችን ያስፈራራሉ። ስለዚህ ሁኔታ ምን ይላሉ? በተለይም መረጃ የማግኘት መብት ላይ ምን ያክል ተጽዕኖ እያሳደረ ነው? ይሄ ራሱ በጣም አሳሳቢ ነው። በተለይ ደግሞ እንዲህ አይነቱ ነገር በዲጂታል ሚዲያው ላይ ይታያል። በበይነ መረብ ላይ ጋዜጠኞች ክትትል፣ ጥቃትና ማሰቃየት እየደረሰባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ቅድመ ምርመራ እንዲያደርጉ አንዳንዴም ደግሞ ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም ይሄ የተቀነባበረ ነገር ነው አንድ ሰው ብቻውን አይደለም ጋዜጠኛ በሰራው ነገር ስላልተደሰተ የሚያስፈራራው የተቀነባበረ ነገር ነው ሴት ጋዜጠኞች ላይ ሳይቀር ክትትል የሚያደርጉና የሚያጠቁ ቡድኖች አሉ ኢትዮጵያ አሁን ከፍተኛ በሆነ የፖለቲካ አለመረጋጋት፣ ግጭቶች፣ የኢኮኖሚ መዋዠቅ ውስጥን ያለችው፣ ተደራራቢ ችግሮች በብዛት አሉ። በዚህ ሁኔታ ውስጥ ጋዜጠኞች ኃላፊነታቸው መወጣት እንዲችሉ ምን ማድረግ አለባቸው? የኢትዮጵያ መንግስትም ሆነ የኤርትራ መንግስት የሚዲያ ነጻነትን ማረጋገጥ የሚችሉት እንዴት ነው? ትልቁ ነገር ብዝሃነት ያለው ሚዲያ የዜጎችን መብት ለማስከበር አስፈላጊ መሆኑን መረዳት ነው። መገናኛ ብዙሃንን ለመቆጣጠር መሞከር ሆን ተብሎም ይሁን ባለማወቅ ለሚሰራጭ ሀሰተኛ መረጃ ያጋልጣል። ስነ ምግባር ያላቸውና የተረጋገጠ ትክክለኛ ዘገባ የሚሰሩ ተአማኒነት ያላቸው መገናኛ ብዙሀንና ጋዜጠኞችን እንዲሰሩ መፍቀድ ለሁሉም አሸናፊነት ነው። ቅድመ ምርመራ ማካሄድና አንድ አይነት ድምጽ ብቻ ከአንድ አይነት ምንጭ እንዲኖር ማድረግ፣ በተለይም መንግስት ሁሉም የእሱን ትርክት ብቻ እንዲያሰሙ ሲፈልግ፣ ያ ኢትዮጵያ ራሷ ከተቀበለቻቸው ዓለም አቀፍ ድንጋጌዎች ጋር አይሄድም። ስለዚህ ብዝሃነት ያለው ሚዲያ እንዲኖር በመፍቀድ ዜጎች በህይወታቸው አስፈላጊ የሆኑ ውሳኔዎችን መወሰን የሚያስችላቸው መረጃዎችን እንዲያገኙ ይደረግ ይገባል። በአሁኑ ወቅት ኢትዮጵያና ኤርትራ ውስጥ ምን ያክል ጋዜጠኞች በእስር ይገኛሉ? ባለን መረጃ መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት አንደኛ አሳሪ በሆነችው ኤርትራ በአሁኑ ወቅት 16 ጋዜጠኞች በእስር ላይ ይገኛሉ። ከእነዚህ ውስጥ የተወሰኑት ምናልባት ተገለው ይሆናል። በእርግጠኝነት ማወቅ አንችልም። ምክንያቱም ቅድም እንዳልኩት ከፍተኛ የሆነ ቅድመ ምርመራ ይካሄዳል። ነገር ግን ወደፊት መንግስትን ተጠያቂ ለማድረግ በዝርዝር ይዘናቸዋል። አብዛኞቹ እንደ አውሮፓውያን አቆጣጠር ከ2001 ዓ.ም ጀምሮ ኤርትራ ገለልተኛ መገናኛ ብዙሀንን ማፈራረስ ከጀመረችበት ጊዜ አንስቶ ለ21 ዓመታት ማለት ነው በእስር ላይ ያሉ ናቸው። በዘፈቀደ ስለሚታሰሩ ጋዜጠኞች ስናነሳ ኤርትራ ትክክለኛዋ ምሳሌ ናት። ምንም አይነት የፍርድ ሂደት ያላገኙ ጋዜጠኞች አሉ። ወደ ኢትዮጵያ ስንመጣ ደግሞ በታህሳስ ወር በነበረን ቁጥር አስራ አምስት ጋዜጠኞች ታስረው እንደነበር ይታያል። ያ በራሱ በጣም ትልቅ ችግር ነው። ነገር ግን አብዛኞቹ አሁን ተፈተው፣ ቢያንስ ሁለት ጋዜጠኞች በእስር እንዳሉ ነው ያለን መረጃ የሚያሳየው። አንጀላ ኪምታል፣ የሲፒጄ የአፍሪካ ፕሮግራም አስተባባሪ በኢትዮጵያና በኤርትራ ስላለው የሚዲያ ሁኔታ ለመወያየት አብረውን ስለቆዩ በጣም እናመሰግናለን። እኔም አመሰግናለሁ። ከዚሁ የሚዲያ ርዕሰ ጉዳይ ጋር ወደሚያያዝ ሌላ ዘገባ እንውሰዳችሁ። ባሳለፍነው ሳምንት ውስጥ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀንን አስመልክቶ ያነጋገርናቸው የሚዲያ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎ ሚሆን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት እንደሚገባ ተናግረዋል። እነዚህን ጉዳዮች መነሻ በማድረግ ስመኝሽ የቆየ ሌላ ባለሙያ ጋብዛለች። እንግዳችን ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርስቲ የጋዜጠኝነት ትምህርት ክፍል መምህር ናቸው። እንግዲህ የኢትዮጵያ ሚዲያ ለረጅም ጊዜ በተለያዩ ጫናዎች ውስጥ ነው የኖረው። በ2018 በፈረንጆቹ አቆጣጠር ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተደረጉ ለውጦች በእስር ላይ የነበሩ ሁሉም ጋዜጠኞች ተፈተው የተሰደዱ ሚዲያዎች እና ጋዜጠኞች ወደ ሀገር እንዲመለሱ መሆን ችለው ነበረ። አፋኝ ሕጎችም አንዳንድ ለውጦች እንዲደረጉባቸው መደረግ ችለው ነበረ እና ያ ኢትዮጵያ ውስጥ እንደ ትልቅ ምሳሌ መጠቀስ ችሎ ነበር። በዚህ ዓመት ግን ኮሚቴ ቱ ፕሮቴክት ጆርናሊስት የተባለው በጋዜጠኞች ዙሪያ የሚሰራው ዓለም አቀፍ ተቋም አሁን መጨረሻ ላይ ባወጣው ሪፖርት ነገሮች በፍጥነት ወደኋላ መመለሳቸውን፣ ጋዜጠኞችም ለስር መዳረጋቸውን፣ አንዳንድ አካባቢዎች ሄዶ መዘገብ እንዳይችሉ መደረጋቸውን ጠቅሶ ኢትዮጵያ በአፍሪካ ሶስተኛ አሳሪ አገር ናት ሲል ሪፖርት አውጥቷልና ይህንን የኢትዮጵያ ሚዲያ ውጣ ውረድ እንዴት ያውታል? በጣም አመሰግናለሁ። የተባሉትን ሪፖርቶች ከዛም በዘለለ በአንዳንድ አለም አቀፍ ድርጅቶች ይህን በተመለከተ የተጻፉትን የወጡትን ሪፖርቶች ለመመልከት ሞክር ያለው እና በመጀመሪያ ደረጃ ሁለት ነገር መረዳት ያለብን ይመስለኛል ኢትዮጵያ ውስጥ ያለው ሁኔታ በምን አይነት ሁኔታ እየተለዋወጠ ነው ያለው? በዚህ ለውጥ ውስጥ ሚዲያ ወይም መገናኛ ብዙሃን ሚናቸው ምንድን ነው ሆነ ያለ ሀገራችን ላይ ትራዲሽናል ሚዲያውን ብቻ ሳይሆን ሶሻል ሚዲያውንም አብረን ማካተት ያለብን ይመስለኛል። ምክንያቱም እሱም ችግር እየፈጠረ ጫና እየፈጠረ ስለሆነ አንዱ ይሄ ነው። ሁለተኛው ምንድን ነው? ይህ የአለም አቀፍ ድርጅቶች የሚያወጧቸው ሪፖርቶች፣ መግለጫዎች መሬት ላይ ያለውን ነባራዊ ሁኔታ ባገናዘበ ሁኔታ ነው ወይስ በአይዲያል የሆነ ስታንዳርድ አውጥተው በዛ አገሮችን በመመዘን በማወዳደር የሚወጡ ነገሮች ናቸው። ይህንን ብሎ ማየት የሚገባ ይመስለኛል። ጋዜጠኞች እየታሰሩ ነው። የሚዲያ ነጻነት ጠቅላይ ሚኒስትር አብይ ከመጡ ጊዜ ጀምሮ በመጡበት ወቅት እና አሁን ያለው ሁኔታ ነገሮች የቀንና የጨለማ ያህል ለውጥ አላቸው የሚሉ ነገሮች ይስተዋላሉ። ይሄ አሳዛኝ ነገር ይመስለኛል ግን እዚህ ውስጥ እንድንገባ ያስገደዱ ነገሮች ምንድን ናቸው? እነዚህ የውጭ ድርጅቶች በሚያወጧቸው ሪፖርቶች ብቻ ነው የሀገራችንን ሚዲያ ንገመገም የሚገባው ወይስ በውስጣቸው ሚዲያዎቹ ራሳቸው በሚያወጧቸው በማህበሮቻቸው አማካኝነት የሚያደርጉት ትንተና ኢቫሉዌሽን ጭምር እሱ ላይ ተንተርዘን ነው እንደዚህ አይነት ነገር ላይ የሀገራችን ሚዲያ እንዲህ ሆኗል፣ የመናገር ነጻነት ታፍኗል፣ ወደሚቀጥለው ደረጃ ተሸጋግሯል፣ ብርሃን አይቷል የሚለውን ነገር ልናየ የሚገባን ከዛ አንጻር ይመስለኛል። ግን ከዚህ ጋር አብሮ መያያዝ እና መታየት ያለበት ነገር በመንግስት በኩል በመንግስት ኃላፊዎች በኩል ጥፋቶች በሚደረጉበት በሚሰሩበት ወቅት ሁልጊዜ ማሰርን እንደ ብቸኛ አማራጭ ልናይ ይገባናል ወይ? ወይስ ሚዲያውን እንደ አንድ ፓርትነር አይተን እንደ አንድ ስቴክሆልደር አይተን አገራችን ከገባችበት ፈተና ልንወጣ የምንችለው ሚዲያውን እንደ ማንኛውም ተቋም አስተባብረን የችግሩ አካል ሳይሆን የመፍትሄው አካል ስናደርገው እንደሆነ ሊታወቅ ይገባል። እና ያው እርግጥ ነው ሁልጊዜ የአገር ደህንነት የህዝብ ደህንነት አደጋ ላይ በሚወድቅበት ወቅት የመናገር ነፃነት የምንለው ነገር ሁለተኛ የማድረግ ነገር አለ። ይሄ በየትኛውም አገር ያየነው ነው። አሜሪካን ሀገር በፈረንጆቹ አቀጣጠር ሁለት ሺህ አንድ ቴሮሪስት አታክ ሰዓት የመጀመሪያ ያደረጉት ነገር ምንድን ነው? እነዚህ የግል የፖለቲካ ነጻነት የምንላቸውን ነገሮች ገደብ ማስያዝ ነው። እና እንደዚያ አይነት ነገሮች ይደረጋሉ። ችግሮች በሚፈጠሩበት ወቅት እውነት የመናገር ነጻነት የመጀመሪያው ቪክቲም ይሆናል። ይሄ በብዙ አገሮች የተስተዋለ ነገር ነው። ግን ሌሎች አገሮች እዛ ችግሩ ስለገቡ እኛም እዛ ውስጥ ልንገባ ይገባል፣ ያንን እንደ መፍትሄ ልንወስደው ይገባል የሚለው አካሄድ ትክክል ላይሆን ይችላል እና እዚህ ጋር እንደዚህ አይነት ሪፖርቶች ሲወጡ መሬት ላይ ያለውም ነገር ስንመረምር ማየት የሚገቡን ነገሮች የተለያዩ ነገሮች አሉ ከላይ የጠቀስኳቸውን ጨምሮ ማለት ነው። ከሪፖርቱም ተነስተን መሬት ያለውን ነገር አይተን ወደ የጋዜጠኞቹ እና የሚዲያውን ኃላፊነት በሚቀጥለው መጣበት አለው። ግን ከመንግስት በኩል ላሉት ችግሮች እንደ መፍትሄ እየተወሰዱት ያሉት እስርም ወይም ማንገላታትም ወይም ማስፈራራቶችም በተደጋጋሚ ይታያሉእና በመንግስት በኩል እየተወሰዱ ያሉትን እርምጃዎች እንዴት ያዋቸዋል? አንድ ነገር ማወቅ ያለብን ነገር ምንድን ነው? የሀገር ህልውና፣ የህዝብ ደህንነት አደጋ ላይ በሚወድቅበት ሰዓት ይሄ ህጋዊ ነው፣ ህጋዊ አይደለም የሚለው ነገር ይሄ ትክክለኛ ነው፣ ይሄ ትክክለኛ አይደለም የሚለውን ውሳኔ እንድንወስን ያደርገናል ወይ የሚለው እራሱን የቻለ ጥያቄ ነው። ምክንያቱም አሁን መንግስት እየወሰደ ያለው እርምጃ፣ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀጭዝ ነው ወይ ብሎ ማየት ተገቢ ነው ትክክል ነው። ግን ከዛ በዘለለ ሁኔታ አሁን እየተደረገ ያለው ነገር ትክክል አይደለም፣ ኦ ትክክል ነው ብሎ ለመወሰን በመጀመሪያ ደረጃ ማግኘት የሚገባን መረጃ ያለ ይመስለኛል። አንዳንዴ ምን አይነት ነገር አለ በመንግስት በኩል ቅድም እንዳልኩት ማሰር ስለምንችል፣ መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ። በየትኛውም የኢትዮጵያ የመንግስት ስርዓት ታሪኩ ስንመለከት ይሄ በጣም ኮመን የሆነ የመጣ ነገር ነው። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት ለአገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቅድም እስር ስለሚቀል ብቻ ወደ እስር እንሄዳለን፣ መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያን ይመስለኛል። ወደ ጋዜጠኞችና ሚዲያዎች ኃላፊነት ስንመጣ ደግሞ አሁን ኢትዮጵያ ካለችበት ተደራራቢ የፖለቲካ አለመረጋጋት፣ ዘርን፣ ማንነትን፣ ሃይማኖትን መሰረት ያደረጉ ግጭቶች፣ በሰላም ወጥቶ የመግባት ስጋት አንጻር የሚዲያ ሚና ምን መሆን አለበት? ከዛ አንጻር የሚታዩት ችግሮች ምንድን ናቸው? ጋዜጠኞችስ ያለባቸውን ኃላፊነት በትክክል መወጣት ችለዋል ወይ? ኃላፊነታቸውስ ምንድን ነው? ከኋለኛው ጥያቄ ልጀምር። ኃላፊነታቸው ምን መሆን ይገባዋል? ሀገር ባልተረጋጋችበት፣ በዚህም በዛም እሳት በሚቀጣጠልበት፣ ኢትዮጵያን ለመጣል ለማጥፋት ጠንክረው የሚሰሩ ውጭ ኃይላት ባሉበት ሰዓት ሚዲያው ምንድን ነው ሊያደርግ የሚገባው የሚለው አይ ቲንክ ትልቅ ጥያቄ ይመስለኛል። ላችንም ሁሌ አንድ የሚነሳ ነገር አለ። እስራኤል በጠላት ተከበበች ሀገር ሆና እንዴት ነው ጠላቶቿ ሊያንበረከኳት ያልቻሉት ወይም የከፍተኛ ጥቃት ሰለባ ያልሆነችው? የሚለው ጥያቄ ሁሌ ሲነሳ የሚሰጠው መልስ ምንድን ነው? ሁሉም እስራኤላዊ ለሀገሩ ወታደር ነው። ዩኒፎርም ባይለብስም ወታደር የሚባል መልስ አለ። አይ ቲንክ ይሄንን ወደ ኢትዮጵያም ልናመጣው የሚገባ ይመስለኛል። ጋዜጠኛ ሲጀምር ዜጋ ነው። እንደዚህ ጋር ግዴታችን ምንድን ነው የሚለውን ነገር ልናቅ ይገባል። ጋዜጠኝነት የሚኖረው ወቶ መግባት የሚኖረው አገር ሰላም ስትሆን ነው። አገር ሰላም ባልተረጋገጠበት ሁኔታ እኔ የመናገር ነጻነት አለኝ እያልን ያንን ሕዝብን ከሕዝብ ጋር ሊያጋጭ የሚችል አሁን ጥሩ ምሳሌ ጎንደር ላይ የተፈጠረውን ነገር ተከትሎ ሶሻል ሚዲያውን ብናየው በጣም በሚያሳዝን ሁኔታ መርዝ የተሞላ ጥላቻን የሚሰብክ የህዝብ አንድነትን፣ አብሮ የመኖርን ታሪክ ይሄ ሶሻል ፋብሪክ የምንለውንም ነገር በጣም የሚጎዳ የሀገርንም ደህንነት፣ ህልውና አደጋ ላይ ሊጥል የሚችል ነገር ነው እየተደረገ የምናየው የምናነበው የተለያየ ሶሻል ሚዲያ ላይ በጣም በሚያሳዝን ሁኔታ ልክ በህብረተሰብ ውስጥ የሚፈጠርን ግጭት እንደ እግር ኳስ ጨዋታ እያየ ነው ይሄ ያሸነፈ ይሄ የመራ ነው የምንል ሁላ ይመስለኛል። ይሄ በጣም ያሳዝናል። አንድ ኃላፊነት ከሚሰማው ዜጋ ጋዜጠኝነት ትልቅ ኃላፊነት ነው በነገራችን ላይ በጣም ትልቅ ኃላፊነት። ምክንያቱም በጋዜጠኝነት አማካኝነት አገር ህብረተሰብ ጠፍቷል። በጄኖሳይድ አማካኝነት አገር ድኗል። እነ ደቡብ አፍሪካን ምሳሌ መውሰድ ይቻላል። እና ጋዜጠኝነት የምንለው ትልቅ እንደ ተቋም ብቻ ሳይሆን እንደ ኃላፊነት እንደ ሙያዊ ኃላፊነት ትልቅ ነው። ያንን እንጦ እንደ አንድ ዜጋ እያንዳንዳችን ትልቅ ኃላፊነት አለብን። ዛሬ እኔና አንቺ የምንነጋገረው ምናልባት አገር የከፋ ሁኔታ ላይ ስላልደረሰች ሊሆን ይችላል። ነገ ይህንንም እድል ላናገኝ እንችላለን። ዛሬ ስለ ኑሮ ውድነት እናወራለን፣ ይሄ አገር ሲኖር ነው። እነዚህ ነገሮችን በሙሉ ባገናዘበ መልኩ እያንዳንዱ ዜጋ አገሩ ደህንነቷን የምታረጋግጥበት፣ ሰላሟን የምታረጋግጥበት መንገድ ምን መሆን አለበት የሚለው ነገር ላይ መምከር መዘከር ይገባዋል። ሁለት አይነት ሚዲያዎችን ነው ጋዜጠኝነት አሁን የምንለው፣ ባህላዊ ሚዲያ ቴሌቪዥን፣ ሬዲዮ፣ ጋዜጣን የሚያጠቃልለው። አዲሱ ሚዲያ የምንለው ደግሞ ይሄ ዲጂታል ሚዲያውን የማህበራዊ ድህረ ገጾችን የሚያጠቃልለውን ነው። አሁን ባነሱት ምሳሌ ማህበራዊ ሚዲያዎችን አንስተዋል እና ከተወሰነ ጊዜ ወዲህ በተለይ ሰዎች ሀሳባቸውን ለመግለጽ በተቀዳሚነት የሚጠቀሙት ማህበራዊ ሚዲያውን ነው። ከቅርብ ጊዜ ወዲህ ደግሞ እንደ ዩትዩብ የመሳሰሉ ያሉት እንደ ቀዳሚ የመረጃ ማሰራጫም የመረጃ ምንጭም ተደርገው ይወሰዳሉ እና የዚህ ማህበራዊ ሚዲያ መስፋፋት በአንድ ወገን በእርግጥ ሀሳብን በነጻነት በማንሸራሸር መልኩ ትልቅ ጠቀሜታ አላቸው። ጎን ለጎን ግን ተጠያቂነት ማጣት ኃላፊነት በጎደለው መልኩ ያንድን ወገን ወገንተኛ የሆነ ያንድን ድምጽ ብቻ የሚያስተጋቡ ሐሰተኛ መረጃዎች በፖለቲካውም ብቻ አይደለም በማህበራዊ ህይወትም በግለሰቦች ህይወትም ውስጥ ሐሰተኛ መረጃዎች በየቀኑ የሚሰራጩበት ሚዲያዎች ሲሆኑም ይታያሉ ና ይሄ በኢትዮጵያ የመረጃ ፍሰትና የሚዲያ ስራ ላይ ምን አይነት ተጽዕኖ እያሳደረ ነው? ትልቅ ቁም ነገር ያለው ጥያቄ ነው። ብዙ ምናልባትም ቀኑን ሙሉ ብንነጋገር ልንጨርሰው የማንችለው ሰፊ ቶፒክ ነው። ለምንድን ነው ማህበራዊ ሚዲያ በአሁኑ ሰዓት በተለያዩ አገሮች ላይ ከፍተኛ ጥቅም እየሰጠ እንዳለ ይታወቃል። ያንንም ያህል አደጋ እየጋረጠ እንደሆነ ብዙ መረጃዎች፣ ጥናቶች ያሳያሉ። ለምሳሌ ማይንማር ወይንም በፊት በርማ የምትባለው አገር በሶሻል ሚዲያ በተለይ ፌስቡክ አማካኝነት ነው ይሄ ዛሬ ጄኖሳይድ ወይም ዘር ማጥፋት የምንለው ዘመቻ የተቀነባበረው። ምናልባት እየተከታተልነው ሰዎች ካለን ዛሬ የተረፉት ከዛ ጥፋት ከዛ እልቂት የተረፉት ፌስቡክ ባለቤትን በከፍተኛ ገንዘብ ከሰዋል። ኢንቢሊየንስ ጥያቄው በፍርድ ቤት ባሸንፈውስ ቢሊዮኖቹን ቢያገኙ ያለቀውን የሞተውን ህዝብ ህይወት ሊመልስ ይችላሉ ወይ? አይችልም። ስለዚህ ልናደርግ የሚገባው የሶሻል ሚዲያው ወይንም የቴክኖሎጂው እድገት ከኛ የመጠቀም አቅም ጋራ ምናልባትም ማኔጅ የማድረግ ሬጉሌት የማድረግ አቅም አኳያ በጣም በከፍተኛ ፍጥነት እያደገ ይመስለኛል። የኛ ፕሮፐርሊ የመጠቀም በመንግስት ደረጃ ማኔጅ የማድረግ ሬጉሌት የማድረግ አቅም በጣም በጣም የተዛባ ሆኖ ይታየኛል። ይሄም ስለሆነ ነው በሁለቱ መካከል ሚስማች ስላለ የቴክኖሎጂ እድገት በጣም ስለፈጠነ፣ በሰዎች እንደፈለጉ በተለይ ለመጥፎ አላማ የሚጠቀሙበት ሰዎች በከፍተኛ ሁኔታ ዛሬ 2016 ወይም 2020 አሜሪካ ላይ የተደረጉትን ምርጫዎች ከዛ በኋላ አውሮፓ ላይ ተደርገው የነበሩ ምርጫዎችን በሙሉ እንዲዛቡ ወይም ደግሞ የተዛቡ ናቸው ብለው ሰዎች እንዲያስቡ እንዲያምኑ ያደረገው ቅድም እንዳልኩት የዚህ የሶሻል ሚዲያው አላግባብ መጠቀም ነው። እና ወደ ሀገራችን በሚመጣበት ሰዓት ደግሞ የሰዎች የአገኙትን መረጃ ትክክለኛነቱን እንኳን ሳያረጋግጡ ለሌሎች የማካፈል ፣ ምክንያቱም እኛ ፕራይመሪ የኦራል ሶሳይቲ ስለሆነ የሰማነውን ነገር ከሌላው ለሌላው ለማካፈል ያለን ፍላጎት ከፍተኛ ስለሆነ ሳናጣራ፣ ምንጩ ምንድን ነው፣ ትክክል ነው ወይ፣ ዓላማው ምንድን ነው በዚህ ሰዓት ይሄንን መረጃ ለመስጠት ለምንድን ነው የተፈለገው የሚሉትን ቤዚክ የሆኑ መሰረታዊ የሆኑ ጥያቄዎችን እንኳን ሳንጠይቅ እኛም ስህተት ውስጥ ገብተን ሌሎችም ስህተት ውስጥ እንዲወድቁ ይሄንን መረጃ እናከፋፍላለን። ይሄ ደግሞ በተለይ የተዛባ መረጃ ህዝብ ዘንድ ማህበረሰብ ዘንድ ከገባ እንደ ሰደድ እሳት ነው፣ ልናቆመው አንችልም። በተለያየ የህብረተሰብ አካል የተለያዩ ሀገሮች ላይ ያየነው ነገር ይህን ነው እና እንደ ህዝብ እንደ ሀገር ምንድን ነው ልናደርግ የሚገባው? ጥቅሙን ከፍ አድርገን ጉዳቱን ማኔጅ አድርገን ይሄንን ቴክኖሎጂ ከቴክኖሎጂ ውጭ ልንሆን አንችልም። ምንም እዛ ጋ ጥያቄ የለውም። ግን ትልቁ ጥያቄ መሰረታዊ ጥያቄ የሚሆነው ምንድን ነው በተለይ እንደኛ አይነት ህብረተሰብ ውስጥ በከፍተኛ ፈተና ውስጥ በከፍተኛ ማህበል ውስጥ እያለፍን ያለ ህዝቦች እንዴት አድርገን ነው ሶሻል ሚዲያውን የምንጠቀምበት የሚለውን ነገር አይ ቲንክ በአግባቡ ልንፈትሸው የሚገባ ይመስለኛል። ይሄ የመንግስት ብቻ ኃላፊነት ሳይሆን ሁላችንም በዚህ ጉዳይ ላይ ያገባናል የምንል ሙያዊ ግንኙነት ቅሩኙነት ያለን ሰዎች ክህሎቱ ያለን ሰዎች እዚህ ላይ የራሳችንን ሚና ልንወጣ ይገባል። ምክንያቱም ህብረተሰብን አገርን የማዳን ኃላፊነት የሁላችንም ኃላፊነት ነው። ቅድም ስለ እስራኤል ያወራሁት ነገር እዚህ ጋም አፕላይ ልናደርገው፣ ልንጠቀምበት፣ ልናስታውሰው የሚገባ ነገር ይመስለኛል። ኃላፊነትን መወጣት፣ ሚዛናዊነት የመሳሰሉት ጥያቄዎች የሚያርፉት ተጠያቂ መሆን የሚችሉ ተቋማት ባለባቸው ሚዲያዎች ነው። እነዛ ላይ ጫና በበዛ ቁጥር እና እነሱ ራሳቸውን በህጉ መሰረት ለማስገዛት በሄዱበት መጠን ማህበራዊ ሚዲያ ደግሞ በሌላ በኩል ያለምንም ገደብ ያለ በልቅ ነገሮችን የተለያዩ መረጃዎችን ማሰራጨቱን ይቀጥላል። ና ሁለቱም ማስታረቅ የሚቻለው እንዴት ነው? አንድ ሀገር ያለበት ሚዲያን በምንገመግምበት ወቅት በዚህ ሰዓት ምኑን ነው ማየት ያለብን? ትራዲሽናል ወይም ኮንቬንሽናል ሚዲያ የምንለው ቴሌቪዥኑን፣ ሬዲዮን፣ ጋዜጣው እነሱ መላእክት ናቸው፣ ሶሻል ሚዲያው ደግሞ ሴጣኖች ናቸው፣ ጭራቆች ናቸው እያልን ድምዳሜ ውስጥ እንዳልደረስን ሊሰመርበት ይገባል። ሁለቱም አካባቢ መጥፎ የሚሰሩ አሉ፣ ሁለቱም አካባቢ ጥሩ የሚሰሩ አሉ። ስለዚህ ቅድም እንዳልነው፣ መልካሞቹን፣ በጎ ጎኖቹን ይበል የሚያሰኝ፣ የሚያጠናከር መጥፎ የሚሰሩትን፣ አረሞቹን የሚከታተል የሚቀጭ ምን አይነት ነገር መደረግ አለበት? ትልቁ ስርዓት ያለው እኔ አቅምም ያለው ህዝብ ጋር ይመስለኛል። ብዙ ሀገሮች ላይ እየተደረገ ያለው ምንድን ነው? በዩኒቨርሲቲም ደረጃ፣ በከፍተኛ ሁለተኛ ደረጃ ትምህርት ቤትም አካባቢ ሚዲያ ሊትረሲ ይሰጣል። ሚዲያ ሊትረሲ የምናገኘው መረጃ ምንድን ነው? ምንጩ ማን ነው? ከበስተጀርባ ያሉት አካላት እነማን ናቸው? ቅድም እንዳልኩት ይሄ ማህበራዊውንም ሚዲያውን ወይንም ደግሞ ኮንቬንሽናል ሚዲያውንም ይመለከታል። የትኛውንም ሚዲያ ከሚዲያ የምናገኘው መረጃ በመጀመሪያ ሚዲየትድ የሆነ መረጃ ነው። በኤዲተሮቹ፣ በሪፖርተሮቹ፣ በባለቤቶቹ ፊልተር የተደረገ መረጃ ነው። ስለዚህ ይሄ መረጃ ምንድን ነው፣ እንዴት ነው የሚጠቅመኝ፣ እንዴት ነው የሚጎዳኝ፣ በዚህ ሰዓት እንዴት ነው የተለቀቀው፣ እነማን ናቸው ከበስተጀርባ ያሉት፣ አላማው ምንድን ነው የሚለውን ነገር ማየት ያለበት ሁልጊዜ ኦዲየንሱ ይመስለኛል ህዝብ ጋር ነው ትልቁ ስልጣን ያለው ትልቁ ኃይል ያለው ዶክተር ዘነበ ፕሬስ ነጻነት ቀንን አስመልክቶ ኢትዮጵያ ውስጥ ጋዜጠኝነት ያለበት ደረጃ ምን ይመስላል በተለይ ደግሞ ኢትዮጵያ አሁን ካለችባቸው በርካታ ችግሮች የፖለቲካ አለመረጋጋቶች ግጭቶች እና የተለያዩ ኢኮኖሚም ችግሮች አንፃር? የጋዜጠኛው ሚና ምን መሆን አለበት፣ ምን መምሰል አለበት፣ ጋዜጠኞችስ ኃላፊነታቸውን በምን መልኩ መወጣት ይችላሉ የሚሉትን ሀሳቦች አንስተን ተወያይተናል። በተለይ ደግሞ ሙያዊ ምክሮን፣ አስተያየቶን ስለሰጡን በጣም እናመሰግናለን። እኔም አመሰግናለሁ። ሌ ስመኝሽ የቆየንና እንግዶቿን እናመሰግናለን። ውድ አድማጮቻችን የእሁድ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዕለቱ ዛሬ እንደ አውሮፓውያን አቆጣጠር ግንቦት ወይም ሜይ ስምንት በዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። በዓሉን እያከበራችሁ ያላችሁ እናቶች ሁሉ እንኳን አደረሳችሁ። በመላው ዓለም እናቶች ሁሉ ክብር ለእናንተ ይሁን እላለሁ። ወደ ቀጣዩ ቅንብር በዚህ ኬሪ አንደርውድስ ማማስ ሶንግ እያለች በምታዜመው እንለፍ። በድጋሚ መልካም የእናቶች ቀን። ስለ ረጅም ሙያዊ የህይወት ጉዞ የተደረገ ሰፋ ያለ ቃለ ምልልስ ነው አሁን የሚቀርበው። ከ ሰላሳ ሰባት አመታት አገልግሎት በኋላ ባለፈው ሳምንት ነው ጡረታ የወጣችው በአሜሪካ ድምጽ ለበርካታ ዓመታት በተለያዩ ኃላፊነቶች ካገለገለችው ባልደረባችን ትዝታ በላቸው ጋር ባደረግነው ቆይታ ስለ ጋዜጠኝነት ሙያና ስለ ሕይወት መንገዷ ታወያየናለች። አሉላ ከበደ ነው ትዝታን ያወያያት። ባለፈው እሁድ በራዲዮ መጽሔት ፕሮግራማቸው በመጠኑ አስተዋውቆ በሰዓት ጥበት ምክንያት የተቋረጠውን ውይይታቸውን ሰፋ ያለ የመጀመሪያ ክፍል ዛሬ ያሰማናል መልካም ቆይታ ትዝታ በአሜሪካ ድምፅ ራዲዮ ከጋዜጠኝነት እስከ ክፍል ኃላፊነት የአፍሪካ ቀንድ የሚባለው ክፍል ኃላፊነት የተሰራሽበት ዛሬ አርብ የመጨረሻው ቀንሽ ነው እንደ ወትሮው ሁሉ ዛሬም የቀኑን ስራዎቻችንን በምናይበት ኤዲቶሪያል ላይም ተሳትፈሽ ነበር ለመሆኑ የመጨረሻው የስራ ቀንሽ ምን ይመስላል ጥሩ ነው ድብልቅ ስሜት ነው የሚሰጥ በአንድ በኩል ልክ ስራውን ያገኘ ህለት የሚሰማ ስሜት ነው የሚሰማ የዛሬ ሰላሳ ሰባት አመት ማለት ነው። እንደዛ ነው የሚሰማ ደስ ይልሃል። ምክንያቱም በጣም ብዙ ጊዜያት በአገልግሎት ዘመን አሳልፈ በጤንነት፣ በሰላም በፍቅር ከጓደኞችህ መለየት እና አንተም ደግሞ እንግዲህ ቁጭ ብለህ ወደ ኋላ መመልከት። ነገ ነው የሚጀምረው እሱ ማረፍ፣ መዝናናት። ማን እንዲ የታደላለ አንዱ እሱ ስሜት ነው። ሌላው ስሜት ደግሞ ከእድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ብዙ ነገር ያየህበት እና ወዳጆች ያፈራህበት ሰዎች ያደነቅህበት ከኢትዮጵያ አድማጮቻችን ጋር ቁርኝት ያረክበት በፍቅር የወልደክበት መስሪያ ቤት ነው እና አሁን እሱ ሲያልቅ እንግዲህ አዲስ ምዕራፍ ነው ማለት ነው። ለእኔ በእርግጥ አዲስ ምዕራፍ ነው። ትዝታ፣ ሰላሳ ሰባት ዓመት በጣም ረጅም ጊዜ ነው። የሙያ ህይወትሽ ብቻ ሳይሆን የህይወትሽም ትልቁ አካል ነው እና እንዳልሽው፣ ሰዓት ኖሮ መለስ ብለሽ ገጾችን ማገላበጥ ጀምሪ ብዙ ነገር የምታስታውሽ ይመስለኛል። ዛሬ ግን ለአድማጮችና ለተመልካቾች እናጋራለን በወፍ በረርም ቢሆን የህይወትሽን አንዳንድ ምዕራፎች የመግለጥ ድል ያገኘን ይመስለኛል። ጋዜጠኝነትን ቅድም ባልሽው ልክ ስትጀምር የተሰማች ስሜት ጋር እንደወሰደሽ ጋዜጠኝነትና የህይወትሽን መስመር በዚህ መልኩ የማሰብ እድል የሚኖርሽ አይመስለኝም። ስትገቢበት ስትገባበትማ ስለተከሰተው ስለ እድሉ ነው ደስ የሚል ነገር። ግን አንድ መስሪያ ቤት ገብቼ ሰላሳ ሰባት አመት አገለግላለሁ ብላ አታስብም። ግን ደግሞ ይገርመሃል ቮይስ ኦፍ አሜሪካ ለእኛ ኢትዮጵያ ተወልደን እዚህ ለተማርን ሰዎች ትልቅ እድል ነው። እኔ ያላሰብኩት ነገር ነው። ምክንያቱም ጋዜጠኝነት ያጠናሁት ከሙያው ፍቅር ስለያዘኝ ነው። ነገር ግን ያ ዝግጅት ደግሞ ወደ ሀገር ለመመለስና ለመስራት ነበር። እኔ ትምህርት ስጨርስ ደግሞ የሀገሬ ሁኔታ ጥሩ አልነበረም እና ወደ ሀገር መመለስ ያኔ ሰው እንደውም በገፍ ከሀገር የሚወጣበት ጊዜ ነበረ። እኔ ሲጨርስ ማለት ነው፣ ሁለተኛ ደረጃ ለጨረሽ ነው ወደዚህ የመጣሽው? አዎ፣ ሁለተኛ ደረጃ ተማሪ ቤት ከጨረስኩ በኋላ እዚህ ሀገር ነው የመጣሁት። እና አንድ ሁለት አመት ቆይቼ ኮሌጅ ጨርሼ ወዲያ ወዲህ ትንሽ ስንገላታ ዌትረሲንግም ምንም ከዛ ደግሞ አንድ ቦታ የፎሬን ሰርቪስ ኢንስቲቱት የሚባል የአሜሪካ መንግስት ፒስኮሮችን እና ሌሎችን ወደ ኢትዮጵያ የሚልክበት ፕሮግራም አለ። እዛ ጋር ብቻ አማርኛ ሳስተምር፣ ቮይስ ኦፍ አሜሪካ ተከፈተ ተባለ። በአማርኛ ብሮድካስት የሚያረግ ሬዲዮ ጣቢያ እና እንደኔ ማን ይታደላል? ስለዚህ እዚህ ገባው ማለት ነው። እና ጥሩ አጋጣሚ አጋጣሚው ነው ማለት ነው ለእኔ ጥሩ የሆነው። እንዳልሹው ረጅሙን የህይወትሽም መንገድ የተጓዝሽበት ጊዜ በዛ ሰዓት ጀምረ መደበኛ ስራ ሽም ትልቁ ይሄ እንደመሆኑ በህይወት ሽም ከቀኑ አብዛኛውን ጊዜ እንደምታሳልፍበት ስራ ከቤተሰብ ጋር ከምናሳልፈው ይልቅ እዚህ ስራ ላይ የምናሳልፈው ይበልጣል። የእድሜሽን አብላጫ ጊዜ ይወስዳልና ከፍ ዝቅ የሚለውን የመውደቅ መነሳቱን ጨምሮ አንዳንድ ነገር ወደ ኋላ እንመለከታለን። ወደ መስክ ስራ በወሰድሽ ከመስክ ብንጀምር፣ በጋዜጠኝነት ሙያ የመስክ ስራ ትልቅ ቦታ አለው። በዚያ የሚገኘውም ልምድ አስቸጋሪም አስገራሚም የተለዩ ሁኔታዎችም ይኖራሉ እና ከደቡብ ኢትዮጵያ ሙርሲ፣ ደቡብ ሱዳን፣ በድርቅ ጊዜያት ለዘገባዎች ሄደሻል። በተለያዩ የኢትዮጵያ ክፍሎች የልጅነት ልምሻ ፖሊዮ ስርጭትን የሚመለከት ዘገባ ለማድረግ ተዘዋውረሻል። አስመራ ሄደሻል። እስኪ ከደቡብ ሱዳኑን እነሳ አስገራሚ አጋጣሚዎች የነበሩ ይመስለኛል። አንድ ነገር ደግሞ ልታክል የሚገባው ጋዜጠኛ ካልክ በኋላ ሴት ጋዜጠኛ እና የዛሬና ያርገውና ደግሞ ያን ወጣት ነበርኩ ገባ ከባድ ይሆናል ከባድ ይሆናል ብዙም ደግሞ የህይወት ልምድ እና በአንዳንድ ነገር ላይ መችሁ የሚችሉበት ጊዜ ሊፈጠር ይችላል። በምቾት ደረጃ ማለት ነው። በጣም ብዙ ብዙ ነገር አለ። ከዛ እንግዲህ አሁን አንተ የደቡብ ሱዳንን አነሳህ። ደቡብ ሱዳን ያኔ ያው ይቀልጥ ነበረ ከሰሜን ሱዳን ጋር አሁንም እየተዋጉ ነው ለነገሩ እና በኬንያ በኩል ነው አቋርጠህ ሎኮቾኪዮ የሚባል መንግሥታዊ ያልሆኑ ድርጅቶች እንዱ መለስ ያለች ከተማ የሰራው አባት ቦታ ኬንያ ድንበር ውስጥ ይመስለኛል። በዛ ታልፍና ነው ደቡብ ሱዳን የምትሄደው። ና ልክ ነው ደቡብ ሱዳን የሄድ ነው። እንደ አጋጣሚ ደግሞ ልክ ደርግ ወድቆ ኢህአዴግ እንደገባ ብዙዎቹ ለኢትዮጵያ ይሰሩ የነበሩ ፓይለቶች ለነዚህ ለተባበሩት መንግስታት ድርጅት ወይንም ደግሞ ለመንግስታዊ ላልሆኑ ድርጅቶች ስለሚሰሩ በአንድ በሆነ አውሮፕላን ነው የሄድነው ከእህል ጋር ተጭነን መቶ ይሄድ ነው ኛል የተባለ ቦታ ነው የአባይ ወንዝ የሚፈስበት ናይል የሚፈስበት አካባቢ ነው። እና በጣም በጣም በጣም በቃ ኋላ የቀረ ሰዎቹ ገና ጫካ ውስጥ የሚኖሩ የሚበሉትም አንዲት ድስት ነች የምትኖራቸው፣ እንዲህ ከቦታ ቦታ ነው የሚዘዋወሩ የነበሩት። እና እዛ አሁን አንድ ሳምንት ያህል ነው ያሳለፈው። እና ከባድ ጊዜ ነበር፣ ድንኳን ውስጥ ነው የምትሆነው። እኔ በህይወቴ እንደ እባብ የምፈራው ነገር የለም። እና እባብ ሁሉ መጥቶ ድንኳኔ ስር እንዲበጋ ብዙ ነገር አለ እና ያ ልምዱ ግን ጥሩ ነው፣ ልምዱ ጥሩ ነው። ያጠነክረሃል። ስለ ዓለምም ስለ ኑሮም ግንዛቤ እንዲኖርህ ያደርጋል። በዛ ግጭት ውስጥ ሰዎች የሚያልፉበትን ነገር ማየቱ እንዳልሽ ለህይወት ትልቅ በጣም በጣም ሌላ ለምሳሌ ደቡብ ኢትዮጵያ ውስጥ ረሀብ የነበረ ጊዜ የሙርሲ ጉዞች ነው። አዎ የሙርሲ ጉዞ ስለ ፖሊዮ ክትባት ነበረ። ምክንያቱም ሙርሲ የሚባለው ኢትዮጵያ ውስጥ ያለው ጎሳ አይከተቡም፣ ሻይሉም የሚል እንትን አለ እና ከፖሊዮ ከታቢዎች ጋራ ነው ተከትዬ የሄድኩት። የሚገርመው ነገር አንድ ልጅ የሙርሲ ቋንቋ መናገር የሚችል አጠገቡ ካለ ከተማ አገኘን እና ብዙ ከተሞች አቆራርጠን ነው የሄድነው እና ልጁ ምን ይላል? ምላጭ ከተሰጣቸው ይተባበራሉ ለሁሉ ነገር ቆይቷል። ይሄ ነገር እና ምላጭ በብዛት ገዝተን ሄደን ሰራ ቆም ይላሉ። ብዙዎቹ ግን ለክትባቱ ይጠራጠራሉ። ሌላ ጊዜ ደግሞ ስለ ድርቅና ረሃብ ለመዘገብ ወደ ደቡብ ኢትዮጵያ ሄጃለሁ። ኮንሶ፣ የተለያዩ አካባቢዎች ሄጃለሁ እና የሚገርም ነገር ነው ያኔ የሄድኩ ጊዜ አንድ ሕፃን ልጅ ሰባት ስምንት ዓመት ተርቦ ሳር ነው እየነቀለ ሲበላ። ዛሬ ድረስ ስለ ረሃብ ሳስብ እሱ ልጅ ነው ማስበው። እንዲህ አይነቱን እንግዲህ መረጃዎች ሰብስበ አምጥተ ዋናው ነገር ስላንተ ጉዞ አይደለም ሰብስበህ ለአድማጮች ስታደርስ ትልቅ ስኬታማነት ነው የሚሰማ። ከአድማጭ ጋር የሚያገናኘው ነገር ሲነሳ የአሜሪካ ድምጽ የኢትዮጵያ አድማጮች ዘንድ ይበልጡንም ከባድ ፈተና በነበረባቸው አሁንም ድረስ ከባድ ፈተና ሲኖር የተለየ ቦታ ያገኛል። እናንተ በጀመራችሁበት በደርግ ዘመነ መንግስት፣ በጣም ተሰሚነት ነበረው፣ ትልቅ ቦታ ነበረው። በተለያየ ጊዜም ትልልቅ ቀውሶች በተፈጠሩ ጊዜ መደመጥ የሚመረጠው ሰዎች ብዙ ጊዜ የአድማጭ አስተያየት መመዘኛዎች በጥናቶች እንደምናውቀው ማረጋገጫ ሲፈልጉ የሚመጣበት ቦታ ነው። ጋዜጠኝነትን፣ እውነተኝነትን የተረጋገጠ ዜና ማቅረብን በተለያዩ የስራ ኃላፊነቶችም እንደ ሰራ ሰው ከጋዜጠኝነት እስከ ክፍሉ ማኔጂንግ ኤዲተር ወይም ዋና አርታ የሆነች እስከ ክፍሉ ኃላፊነት ድረስ ነው የመጣሽና በየደረጃው ከራስ ሽም ስራ ያለፈ የሌሎቻችንን ጭምር የመመልከት ኃላፊነቱን የመውሰድ እድል ነበረሽና፣ እስኪ ስለ እሱ እናውራ። ምንድን ነው በፈታኝ የሆኑ ስሜትን ሊነኩ የሚችሉ እንደ ቅርብ ጊዜው ያሉት ሰዎች የሚያልቁባቸው ቀውሶች ስሜትሽን እንደ ሰው ላይነካሽ ነካሽ አይችልም። ልትታመሚ ትችያለሽ፣ ነገር ግን ስራሽ ከዛ እንድታልፍ ይጠይቃል። በምን አይነት ሁኔታ ውስጥ ነበር ያለፍሽው? የግልሽን ነገር ማንጸባረቅ ብትች ጋዜጠኝነት እውነት እንዲህ እንደሚታሰበው ቀላል ነገርም አይደለም። የሚጠይቀው ከባዱ ነገር ስሜትህን ከአንድ ነገር ላይ ማንሳት መለየት፣ ስሜትህን መለየት ከባድ ነገር ነው። ግን እውነተኛ ጋዜጠኝነት፣ የጋዜጠኝነት መርህ እሱን ነው የሚጠይቀው። እሱ መጠየቁን ተረድተህ ደግሞ የምትከተለው መርጠኸው፣ ወደኸው፣ ስትማረው ነው አረገዋለሁ ይሄንን ነገር ምክንያቱም ጋዜጠኝነትም ራሱ ግቡን የሚመታው አላማውን የሚያሳካው እንደዛ አርገህ ካቀረብክ ነው። ስሜትህን ከደባለክበት አንተ ባለ ጉዳዩ ከሆንክ ቀላል ነገር ይመስላል። ምክንያቱም ሁልጊዜ ጊዜ ይባላል፣ ይሄ ነገር ይባላል። ሁሉም ተረድቶታል። ስሜት መግባት የለበትም ንጥስ ይባላል። ነገር ግን አሁን አሁን በተለይ በዘር በቋንቋ በሃይማኖት በምን የተደራጀ ሚዲያ ባለበት ጊዜ ስሜትን፣ ይሄንን የምናገረው ይሄንን ማህበረሰብ ስለምወክለው አሁን ስለዚህ ማህበረሰብ ወጥቼ መናገር አለብኝ በሚል ሳይሆን ስለ ሁሉ ማህበረሰብ መናገር አለብኝ እና፣ አዋቂ ስለሆነ ስለሚገነዘብ እውነታውን ይረዳል። እሱ ይወስናል፣ እኔ አልወስንለትም። ይሄ ነው። መሰረታዊ የጋዜጠኛ እና ቮይስ ኦፍ አሜሪካ ውስጥም ስንለማመድ እና ስንሰራ የነበረው ስንመራበት የነበረው መርሄ ነው። ሌላ ምንም ነገር የለውም እና ለዚህም ነው በነገር ላይ በሌላ ነገር አሸንፈን አይደለም። ሰው ሌላ ጋር ይሄ እንግዲህ በጥናት የተደገፈ ነው። ቮይስ ኦፍ አሜሪካ ከሚያስጠናቸው ነገሮች የአድማጩ ስሜት ምንድን ነው? ምን ይላል ምን አይነት ፕሮግራም ይወዳሉ? የሚለውን በየአመቱ ጥናት ያደርጋል። የሀገር ሰላም በፈቀደ ቁጥር ኢትዮጵያ ውስጥ ብቻ ሳይሆን በዓለም ዙሪያ እና ኢትዮጵያ ውስጥ ተደጋግሞ የሚመጣው ጥናት ምንድን ነው የሚለው የኢትዮጵያ ሕዝብ የአሜሪካ ድምፅ ራዲዮን እንደ ማረጋገጫ ነው። እነሱ አውርተዋል እነሱ ብለዋል ይሄ ነገር እንደዚህ። አይነት ጥያቄህን መልሼልህ ከሆነ ይሄ ነው ቁልፉ በቃ ትክክል መሆንና ቀጥተኛ ነገር ማቅረብ በቂ የማይሆንበት ሁኔታ አለ፣ ለአንዳንዶች ማለት ነው። እሱን ግጭት እንዴት ነው ያለ እሱ ግጭት የአሜሪካ ድምጽ፣ the news may be good the news may be bad we will tell the truth፣ ዜናው ጥሩ ይሁን መጥፎ ይሁን እውነቱን ነው የምንናገረው። በዚህ አይነት አሰራር እንግዲህ ሁሉንም እንደማታስደስት ታውቃለህ። ነገር ግን ሁሉም ደግሞ አንተን ከሰማ በኋላ የራሱን ውሳኔ እንደሚያደርግ ወይንም ደግሞ ቀጠል አርጎም የራሱን ጥናት እንደሚያደርግ ከፈለገ አንድ ሰው ማለት ነው። ታውቃለህ እና ትክክለኛ የሚሰራ መገናኛ ብዙኃን ውስጥ ስትሰራ ሁሉንም ሰው ማስደሰትም አትችልም፣ አይሆንምም፣ ስራህም አይደለም። ሰዎች ለማስደሰት እኮ አይደለም አንተ እውነት ለማስተላለፍ ነው ስራ፣ ይሄ ነው እውነቱን ለመናገር ዋናው አላም። የመገናኛ ብዙኃን በተለይ መደበኛ መገናኛ ብዙኃን ጠባይ እየተቀየረ ነው። ልክ ነው። ወደ ማህበራዊ ሚዲያዎች የሚሄዱ ዜና በቅጽበት ከቦታው ወዲያውኑ መሰማቱ ፈታኝ የሆነ ወይም ብዙ እንዲሰራ የሚያደርገውን ያህል የተሳሳቱ መረጃዎችም የገነኑበት በኢትዮጵያ ብቻ አይደለም፣ በአሜሪካን ሀገር የገነኑበት ይልቁንም ደግሞ ግጭት ባለበት ሁኔታ የሚያባብሱ ሁኔታዎች የሚከሰቱበት ነው። እንደው ያለፉትን ጥቂት ዓመታት ብንመለከት ዝታ አሁንም የግል ስሜት ሽን እንደ ክፍል ኃላፊነትም ከዛ ቀደም ብሎ ደግሞ እንደ ማኔጅንግ ኤዲተር ያለፍሽበት ቦታ መራይ ኤዲተር እንለዋለን በአማርኛ ያለፍሽበትን መንገድ የሚፈትኑትን ማየት ፈልጋለሁ። እስኪ የኮቪድን ጊዜ እንውሰድ። ዓለምን ያሸበረ ድንገተኛ ነገር ተከሰተ። ዓለምን አጥለቀለቀ። የማናውቀው ሁኔታ ነው የተፈጠረው። ጠዋት ስራ ከመጀመርሽ በፊት ከአለም ዙሪያ የመጡትን ዜና ማሰባሰብ ታያለሽ። እንዲያውም በኮቪድ መጀመሪያ ወራት ይሄኛውን ሁለተኛው ኃላፊነትሽን ከመውሰድሽ በፊት የአርታይነቱንም ስራ ታደርጊ ነበር። ወዲያው ደግሞ በኢትዮጵያ ግጭት ተከሰተ። ዛሬ ብዙ ሺዎች ያለቁበት ጦርነት ብዙዎች የተፈናቀሉበት ግጭት ተከሰተ። በየቀኑ እንደ መርዶ የምንሰማበት ጊዜ ነበረ። ምን አይነት ጠዋት ነበረሽ? ስንት ሰዓት ትነሻለሽ? እንደ አንድ ጠዋት ሽንቦ ብንመለከት የኔ ጠዋት እንግዲህ ከባድ ነው። የእኔ ጠዋት ብዙ ጊዜ ከጠዋቱ 11 ሰዓት እንደ ኢትዮጵያ ከቆጠር ነው። 11 ሰዓት ነው እኔ የምነሳው። 12 ሰዓት ነው ስራ የምጀምረው። ምክንያቱም እነኝን ዋይሮች የዜና ከዓለም ዙሪያ የሚመጣውን ዜና ለማሰባሰብ የአሜሪካ ድምጽ ራዲዮ ደግሞ በአለም ዙሪያ ያሰራጫቸው ከሁለት መቶ በላይ የዜና ወኪሎችም አሉ ቢሮዎች አሉ ከዛ አካባቢ የሚመጣውን በሙሉ እናያለን ስናይ አድማጫችንን ነው ው ምንድ ነው ኢትዮጵያ ኤርትራ ዳያስፖራ ይሁን አገርም ይሁን ታርጌት ኦዲየንስ ይባላሉ ዋናው አድማጫችን ዋና ካች አሁን በቴሌቪዥን ስለ አድማጫችን ስለ ኢትዮጵያ የመጣችውን ከኢትዮጵያ ቀጥሎ በአጎራባች ያሉ በአፍሪካ ቀንድ ያሉ ሀገሮችን እነዛን ነጥለን እናወጣለን። ሀገራችን ምን ተከሰተ? ከቅርብ ጊዜ ወዲህ እግዚአብሔር ይመስገን፣ ከ1900 ከአንድ አራት አምስት አመት በፊት ነው ስትሪንገሮች የተፈቀዱልን። ኢትዮጵያ ውስጥ የተለያዩ ዘጋቢዎች ያገኙ፣ እነሱ ጋር እንገናኛለን። እነሱም ደግሞ አስቀድሞ ይልኩልናል። እስክንድር አለ አዲስ አበባ። እስክንድር ከነዛ ያገኘውን ዘገባዎች ያስተባብርና ወደ እኛ ይልካል። ለዛሬ የሚሆን ምንድን ነው የሚለውን እንግዲህ ቁጭ ብለን ቅደም ተከተሉን እናወጣለን። አሰራራችን በዛ ነው። ከዛ እንደምታውቀው የምንተነትናቸው ደግሞ አሉ። በዜና ካቀረብናቸው በኋላ መርጠን የምንተነትናቸው አበይት የምንላቸው አሉ ከዛ ደግሞ መደበኛ ሳምንታዊ ፕሮግራሞቻችን ሚዘጋጁ አሉ፣ እንደ አስክ ደ ዶክተር ሐኪሞን ይጠይቁ አይነቶቹ። እንደዚህ አይነት እንደዛ ነው። ምናልባት እንደገና ወደ ከምሽቱ አምስት ሰዓት እንደዚህ ከቤት ስትሰራ፣ በተለይ በዚህ በኮቪድ ጊዜ ይሄ የሁሉ ሰው ልምድ ይመስለኛል። ብዙ ሰው ያማረረበትም ብዙ ሰው ደግሞ በጸጋ የተቀበለበት ምክንያቱም ከቤት ስትሰራ ላፕታፕህም እዛ ነው ሁሉ ነገር እዛ ነው። ብድግ ብለህ ደግሞ እንደገና ተነስተ ጨርሰዋለሁ ብለህ ትጨርሳለህ። እዚህ የሰዓት ገደብ የለውም፣ ዝም ብለህ ትሰራለህ። ቢሮም ሆነን ግን እኛ እንደ አንተ ራስህ እንደምታውቀው ለምሳሌ እዚህ ከጠዋቱ 12 ሰዓት እንደርሳለን። ምክንያቱም ኢትዮጵያና አሜሪካ መካከል ያለው የሰዓት ልዩነት እኛን ሁሉ ጊዜ ይገፋናል። በዛ ምክንያት ቀደም ብለን እዚህ እንደርሳለን። ከዚህ ደግሞ ወደ 11 ሰዓት ላይ 12 ሰዓት ላይ በሀገሩ አቆጣጠር እንወጣለን እና ስምንት ሰዓት አይደለም የጋዜጠኝነት የሚሰራው፣ ረጅም ሰዓት ነው የሚሰራው። የማይከፈል ወይም ሰዓቱ የማይታሰብ ብቻ የማይታሰብ ብትወጪ፣ በሚፈለገው ሰዓት ሁሉ በግድ ገፍተን እንሰራ፣ እናመሻለን። በጣም ትዝታ ወደ ኋላ መለስ ብለች ስታይ፣ በህይወትም በስራም እንዲህ ቢሆን፣ በዚህ መንገድ አይቼው ቢሆን ማለታችን አይቀርም። በየትኛውም ሊሆን ይችላል በስራሽም እንደው ይሄን በተለየ መንገድ አየው ነበር የምትየው ከስራ ጋር የተገናኘ ሊሆን ይችላል በህይወት ሽ ከወሰንሻቸው ካደረሻቸው ነገሮች ሊሆን ይችላል። እንዲህ ባላረገ ምርጥ ነበር፣ ያን እድል ሁለተኛ ባገኝ እንዲህ ባደርገው ነበር፣ ትክክል ሆነው ብለሽ ዛሬ በዛ መንገድ የምታዩ ነገር ካለሽ ከሁለቱም ሊሆን ይችላል። ሁለተኛ የይዘሽ እንድትመልሹ ዛሬ አዲስ ስራ የምትጀምሪ ቢሆን ቅድም ሁለቱን ስሜት አንድ ቦታ አምጥተሽ ነግረሽናል። ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ የምትጀምሪ ቢሆን ጋዜጠኛ ነበር መልሰሽ የምትሆኚው? አድማጮች አሉላና ትዝታ የጀመሩትን ወግ የመጀመሪያ ክፍል እዚህ ላይ ቋጭን። ተከታዩን ትዝታና አሉላ በጋራ ያቀርቡት በነበረው የራዲዮ መጽሔት ፕሮግራም ይዞ ይመለሳል። ከአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችንም በዚሁ መጠናቀቁ ነው። ነገ ሰኞ በሶስት ሰዓት በሌላ ፕሮግራም እስከምንገናኝ ቆየት ባለው የስፓይስ ገርልስ ማማ በተሰኘው ዜማ እሰናበታችኋለሁ። ያስተናገድኳችሁ ቆንጂታየ ነኝ። በሰላም እደሩ።